ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የወሰንና በፈረንጆች ገና በዓል የኮሮና ቫይረስ ገደቦችን መላለት ጉዳይ በስቴትና የፌዴራል መንግስታት ልዩነቶችን ፈጥሯል። ባለፉት 24 ሰዓታት 804 ኢትዮጵያውያን በኮቪድ-19 ተይዘዋል፣ 10 10ር ሕይወታቸው አልፏል። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የስቴት ግዛትና ፌዴራል መንግስታቱን ያቀፈው ብሔራዊ ካቢኔ በዛሬ ውይይቱ በወሰንና የኮሮና ቫይረስ ገደቦችን ከፈረንጆቹ ገና በዓል በፊት በሁሉም የአውስትራሊያ ክፍለ ሀገራት ውስጥ ለንግድ ተቋማት የማላላቱ ጉዳይ በሁሉም ዘንድ ይሁንታ አላገኘም። ብሔራዊ ካቢኔው ቀደም ሲል ኮሮና ቫይረስ በብርቱ ሰፍኖ በነበረበት ወቅት በሙሉ ድምፅ እየተስማማ ውሳኔዎችን በጋራ ቢያሳልፍም የቫይረሱን መርገብ ተከትሎ ግና በስቴትና በፌዴራል መንግስቱ መካከል መጠነኛ ልዩነቶች መከሰት ጀምረዋል። ይህንኑ አስመልክቶም ጠቅላይ ሚኒስትር ስኮት ሞሪሰን ሲናገሩ ሁሉም ስቴትና ግዛቶች የተለያዩ አተያዮች ስላሏቸው ልዩነት መከሰቱ አስገራሚ አይደለም። አሁን ገጥሟቸው ያሉትና በመጪዎቹ ወራትም ሊገጥሟቸው የሚችሉት ሁኔታዎች የተለያዩ ስለሆኑ እናም ይሄ በጉዳዮች ላይ 100 ፐርሰንት ወይም ፍጹም ስምምነት የሚለው ከብሔራዊ ካቢኔው አሰራር ጋር የሚሄድ አይደለም ብለዋል። በኮቪድ-19 ሳቢያ በተከሰቱ ዓለም አቀፍ የጉዞ ገደቦች ከባህር ማዶ ወደ አውስትራሊያ ለመመለስ ያልቻሉ 23 ሺህ አውስትራሊያን ያሉ ሲሆን በአሁኑ ወቅት ወደ አውስትራሊያ መመለስ የሚችሉት በሳምንት አራት ሺህ ሰዎች ብቻ በመሆኑ እስካሁን በርካታ ተመላሽ አውስትራሊያውያንን በመቀበል ላይ ያለችው ኒውሳውዝ ዌልስ ጨምሮ ፐርስ፣ አድላይድ፣ ዳርዊን፣ ኤስቲ ታዝማኒያ ተጨማሪ መንገዶችን ለመቀበል በብሔራዊ ካቢኔ ውስጥ መክረዋል። እንዲሁም ሙሉ በሙሉ ገደቦችን ከመጣል ይልቅ ቫይረሱ በስቶ የተከሰተባቸው አካባቢዎችን ለይቶ ገደቦችን በመጣል ላይ ከስምምነት ላይ ቢደረስም በትርጓሜ ላይ ግና ገና ከስምምነት ላይ አልተደረሰም። ጠቅላይ ሚኒስትር ስኮት ሞሪሰን በታካይነት ወቅቶችን ተከትለው ወደ ግብርና ስራ የሚሰማሩ ሰራተኞች ከስቴት ወደ ስቴት ተዛውረው እንዲሰሩ ስምምነትን የጠየቁ ሲሆን ኩዊንስላንድ ምዕራብ አውስትሬሊያና ታዝማኒያ ፈቃደኞች ሳይሆኑ ቀርቷል። ሌሎች የስምምነት ፊርማቸውን አኑረዋል። ይህ በእንዲህ እንዳለም የአውስትሬሊያ ዓለም አቀፍ የጉዞ ገደቦች ለተጨማሪ ሶስት ወራት ተራዝመዋል። ባለፉት 24 ሰዓታት ኢትዮጵያ ውስጥ ከተካሄደው 20778 የኮቪድ-19 ላቦራቶሪ ምርመራ 804 በቫይረሱ የተጠቁ ሲሆን አስር ህይወታቸው አልፏል። በጠቅላላው በቫይረሱ የተያዙ ሰዎች ቁጥር 55213 የደረሰ ሲሆን 20283ቱ አገግመዋል። በአሁኑ ወቅት በቫይረሱ ተጠቅተው ያሉት ሰዎች 34072 ደርሷል። ይህ በእንዲህ እንዳለም ቪክቶሪያ ውስጥ በሮሃ ጁላይና ኦገስት አረጋውያን መጦሪያ ውስጥ ያለፉትን አካቶ 59 ሰዎች ህይወታቸውን በኮሮና ቫይረስ ሲያጡ 81 በቫይረሱ ተጠቅተዋል ባለፉት 24 ሰዓታት ውስጥ ህይወታቸውን ካጡት ዘጠኝ ሰዎች ውስጥ ሁለት ወንዶችና አንዲት ሴት በሰባዎቹ አንድ ወንድ በሰማኒያዎቹ ሁለት ሴቶች በዘጠናዎቹና አንዲት መቶ ዓመት ዕድሜ ውስጥ ያሉ ሴት ነበሩ Yeah, Democrat uh, President Harry uh, ጆ ባይደን በቅርቡ ከጀርባው ሰባት ጊዜ በፖሊስ በጥይት የተጠቃውን አፍሪካዊ አሜሪካዊ ጄኮብ ብሌክ ቤተሰብ በትናንቱ የኪኖሻ ዊስኮንሲን ጉብኝታቸው ወቅት አነጋግረዋል። የሪፐብሊካኑ ፕሬዚዳንት እጩ የሆኑት ዶናልድ ትራምፕ አንድ ቀን ቀደም ብለው ወደ ኪኖሻ ዊስኮንሲን ተጉዘው የነበሩ ቢሆንም የፖሊስ ሰራዊት አባላትን አነጋግረው የብሌክን ቤተሰብ ሳያናግሩ ተመልሰዋል። የሁለቱን እጩ ፕሬዚደንቶች ጉብኝት አስመልክቶም የዊስኮ ዊስኮንሲን ጠቅላይ አቃቤ ሕግ ጆሽ ካዮል ሲናገሩ በአግባቡ ከተከወነ የአገር አቀፍ መሪዎች ወደ አካባቢው ማህበረሰብ መምጣት መልካም ነገር ነው ሲሉ የትራምፕ የብሌክን ቤተሰብ ለማናገር ፈቃደኛ አለመሆኑና አመጾች ሲፈጸሙም አለማወገዝን አንስተው አቶ ትራምፕ ላይ ትችቶቻቸውን ሰንዝረዋል። በዚሁ ወደ ውጭ ምንዛሪ ተመናምራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 26 ኢትዮጵያ ብር ከ23 ሳንቲም ይዘረዘራል። ጥለን የነጋውን የአውስትራሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 22 አድላይድ ላካፋ ይችላል። ዝቅተኛ 11 ከፍተኛ 18 ሜልበርን ማለዳ ላይ ላካፋ ይችላል። ዝቅተኛ 9 ከፍተ ተኛ አስራ ሰባት ሆባርት በከፊል ደመናማ ይሆናል። ዝቅተኛ ሰባት ከፍተኛ አስራ አምስት ካምብራ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ ሁለት ከፍተኛ አስራ ሰባት ሲድኒ ፀሐያማ ይሆናል። ዝቅተኛ አስራ ሁለት ከፍተኛ 21 ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 14 ከፍተኛ 27 ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 35 አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 10 ከፍተኛ 20። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የወሰንና በፈረንጆች ገና በዓል የኮሮና ቫይረስ ገደቦችን ማላላት ጉዳይ በስቴትና የፌዴራል መንግስታት ልዩነቶችን ፈጥሯል። ባለፉት 24 ሰዓታት 804 ኢትዮጵያውያን በኮቪድ-19 ተይዘዋል፣ አስር ህይወታቸው አልፏል የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።